በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውኃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና፣ የምወድ ልጅ አንተነህ ባንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። የማርቆስ ወንጌል ምዕራፍ አንድ ከቁጥር ዘጠኝ እስከ አስራ አንድ